በተባበሩት መንግሥታት ድርጅት በግጭት ውስጥ የሚፈጸሙ የፆታዊ ጥቃቶች ጉዳይ ልዩ ተወካይ ፕራሚላ ፓተን በሪያድ በተካሄደው ዓለም አቀፍ የሰብአዊ እርዳታ መድረክ ላይ ለቪኦኤ ሲናገሩ ዓለም አቀፋዊ ግጭቶች በሴቶችና ሕጻናት ላይ የሚያደርሱት ጉዳት እንደሚያሳስባቸው ገልጸዋል። ስለዚህ እያየን ያለ ነው በግጭቶች ወቅት ፆታዊ ጥቃት በብዛት እንደሚፈጸም ነው። በዚህ ደግሞ ሰላማዊ ዜጎች በሙሉ በጣም ይጎዳሉ። በይበልጥ የሚጎዱት ግን ሴቶችና ልጃገረዶች ናቸው። በመካከል ላይ የበለጠ መስራት አለብን። መገለልን፣ ድህነትን፣ የፆታ እኩልነት መዛባትን ዋና መንስኤ ለመፍታት መስራት አለብን። በእርግጥ ምላሽ መስጠት ይኖርብናል። መከላከል ላይ ግን የበለጠ መስራት ያለብን ይመስለኛል። በተባበሩት መንግስታት ስር ያሉና በሳውዲ አረቢያ በተዘጋጀው መድረክ ላይ የተሳተፉ ብዙ የሰብአዊ ቡድኖች ነባሮቹ የምዕራባውያን ለጋሾች የገንዘብ ድጋፋቸውን ቀንሰዋል ወይም አቁመዋል ብለዋል። ምንም እንኳ በፍርድ ቤቶች በኩል ህጋዊ ተግዳሮቶች ቢያጋጥሙትም የትራምፕ አስተዳደር በብዙ አስር ቢሊዮን ዶላር የሚቆጠር የውጭ እርዳታን ለማቋረጥ ተንቀሳቅሷል። ይህ በእንዲህ እንዳለ ዩኒሴፍ ወይም የተባበሩት መንግስታት የህፃናት እርዳታ ድርጅት አቅርቦት ክፍል ዳይሬክተር ሌላ ፓካላ ተቋማቸው ከ100 ሚሊዮን በላይ ተጋላጭ ህጻናትንና ቤተሰቦቻቸውን ለመርዳት 99 ቢሊዮን ዶላር እየፈለገ ነው ብለዋል። በዚህ ዓመት በሰብአዊነት ዙሪያ የሚያስፈልገውን ሁሉ ስንመለከት በአመጋገብ ይሁን በውሃ በንጽህና አጠባበቅ ይሁን በጤና ተደራሽነትና ህጻናት ክትባት እንዳያጡ ለማድረግ ተጨማሪ ፍላጎቶች መኖራቸውን እንመለከታለን። ፓካላ ያለው አቅም ከፍላጎቶች ጋር እየተራመደ እንዳልሆነም አክለዋል። በዓለም ዙሪያ በከባድ አጣዳፊ ምግብ እጦት የሚሰቃዩ ህጻናት ቁጥር እየጨመረ ነው። በግጭቶች ዞኖችና ያልተረጋጉ ሁኔታዎች ወይም በደቡባዊ አፍሪካ እንዳየነው ነው። በማያቋርጥ ድርቅ፣ ጎርፍና ከባድ አውሎ ነፋስ በመሳሰሉ የተፈጥሮ አደጋዎች በሚሰጥ የመጀመሪያው አጣዳፊ ምላሽ እጥረት ህጻናትና ቤተሰቦች እየተጎዱ ነው። ስለዚህ ያለው ፍላጎት ምላሽ ከመስጠት አቅም በላይ ነው። ኤስኦኤስ ኢንተርናሽናል ህፃናት መንደር የተባለው ለትርፍ ያልተቋቋመው ድርጅት ፕሬዝደንት ደረጀ ወርዶፋ የአየር ንብረት ለውጥ ለአጠቃላዩ ሰብዓዊ ቀውስ አስተዋጽኦ እያደረገ ነው ይላሉ። ን አፍሪካ ሁኔታው በተለይም በምስራቅና በደቡባዊ አፍሪካ እየተባባሰ ነው። ከየትኛውም ጊዜ በበለጠ በሰብአዊ ቀውስ የተጎዱ ብዙ ሰዎች አሉ። ለእነዚህ የተጎዱ ማኅበረሰቦች አገልግሎቶችንና ቁሳቁሶችን ለማድረስ የሚያስፈልገው የገንዘብ መጠን በጣም በጣም ከፍተኛ ነው። የዓለም አቀፍ የሰብአዊ ድጋፍ ወደዚህ ደረጃ እና የፍላጎት መጠን እየመጣ አይደለም። አንዳንድ ቡድኖች የገንዘብ ድጋፍ ለማግኘት ፊታቸውን ወደ ሳውዲው የንጉሥ ሳልማን የሰብአዊና የአስቸኳይ እርዳታ ማዕከል ኬኤስ ሪሊፍ ወደ መሳሰለው ድርጅት እያዞሩ ነው። የዚህ ድርጅት ወይም ኬኤስ ሪሊፍ የአጋርነትና የዓለም አቀፍ ግንኙነት ዳይሬክተር ሃና ኦማር ግጭቶችና የአየር ንብረት ለውጥ ብዙ ሰዎችን ለችግር መዳረጉን ገልጸው፣ ድርጅቱ ወይም ኬኤስ ሪሊፍ ብዙ የአፍሪካ አገራትን እየረዳ ነው ይላሉ እርዳታችንን ለማድረስ ለነዚህ ሰዎች መብት የምንሟገትበትን መንገዶች ለመፈለግና ለተቸገሩት መድረሳችንን ለማረጋገጥ ቁርጠኞች ነን። ሰዎች አሁንም እነዚህን ሁሉ ተግዳሮቶች ለመፍታትና መፍትሄዎችንም እንደሚፈልጉ ተስፋ አለ። በዚህ ዓመት ድርጅቱ ወይም ከኤስ ሪሊፍ ከሳዑዲ አረቢያ ውጭ የሰብአዊ ስራውን የጀመረበትን አስረኛ ዓመት ሲያከብር የሰብአዊ ምላሹን የወደፊት እጣፈንታን ማሰስ በሚል መሪ ቃል ከተባበሩት መንግስታት ድርጅት ጋር የሰብአዊ ውይይት መድረክ አዘጋጅቷል።